የደን መጨፍጨፍ የባህር ዳርቻ መሸርሸርና የዓለማችን ትልቁ ጥቅጥቅ ደን በእሳት መጎዳት የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን እሁድ ዕለት ከጎበኟቸው ጉዳዮች መካከል ጥቂቶቹ ናቸው። አማዞንን በመጎብኘት የመጀመሪያው የአሜሪካ ፕሬዝዳንት ናቸው። ባይደን የአማዞን መዲና በሆነችው ማናውስ አስተዳደራቸው በጉርጉር ሰኑ 2024 የአየር ንብረት ለውጥን ለመዋጋት በታዳጊ ሀገራቶች ቁልፍ ግብዓት ሆኖ የተጠየቀውን የ11 ቢሊዮን ዶላር ለዓለም አቀፍ የአየር ንብረት ፋይናንስ በመለገስ ዩናይትድ ስቴትስ ግቧን ማለፏን አስታውቀዋል። ፕላኔታችንን ለመጠበቅ የሚደረገው ትግል በጥሬው ለሰው ልጅ ለትውልድ የሚተላለፍ ትግል ነው። የአየር ንብረት ለውጥ ለሁሉም ህዝቦችና ለሰው ልጆች ሁሉ ብቸኛው የህልውና ስጋት ሊሆን ይችላል። ፕሬዚዳንቱ ባደረጉት ጉብኝት ከቀደምት የሀገሬው ተወላጅ መሪዎች ጋር የተገናኙ ሲሆን ለአማዞን የሚለገስ ሃምሳ ሚሊዮን ዶላርን ጨምሮ በተለያዩ የአየር ንብረት እንቅስቃሴዎች ላይ ዩናይትድ ስቴትስ ለምታደርጋቸው ኢንቨስትመንቶችም አስታውቀዋል። ባይደን ከማናውስ በመቀጠል በሪዮ ዲ ጄኔሮ ወደሚገኘው የዓለም የሀያዎቹ ታላላቅ ምጣኔ ሀብት ባለቤት ወደ ሆኑት የቡድን ሀያ ጉባኤ ያቀናሉ። የዲፕሎማቲክ ምንጮችም በዶናልድ ትራምፕ መጪ አስተዳደር የአየር ንብረት ለውጥ ጥረቶች በሚያስደንቅ ሁኔታ ወደ ኋላ ይቀራሉ ብለው እንደሚሰጉ ለአሜሪካ ድምጽ ገልጸዋል። በመጀመሪያው የስልጣን ዘመናቸው ትራምፕ ዩናይትድ ስቴትስን የአየር ንብረት ለውጥን ለመቅረፍ የተለያዩ ዓለም አቀፍ ወገኖች ከተካተቱበት ከፓሪስ የአየር ንብረት ለውጥ ስምምነት አስወጥተዋታል። አሁን ላይ ታዲያ ባይደን፣ ትራምፕ ከፈለጉ ብዙ ሊሰሩበት የሚችሉት ጠንካራ መሰረት ያለው ያሉትን ሀገር ጥይላቸውን የሚሄደው ብለዋል። ባይደን የአየር ንብረት ለውጥን በመዋጋት ያላቸውን ሚናም በምጣኔ ሀብታዊ አገላለጽ በሀገራቶች መካከል የንጹህ ኃይል አቅርቦት አብዮትን የመጠቀም ውድድር ነው ሲሉ ገልጸውታል። እውነት ነው። አንዳንዶቹ በአሜሪካ ውስጥ እየተካሄደ ያለውን የንጹሕ ኃይል አቅርቦት አብዮትን ለመካድ ወይንም ለማዘግየት ይፈልጉ ይሆናል፣ በማንም ሊቀለበስ አይችልም። ትራምፕ የንጹሕ ኃይል አቅርቦትና የአየር ንብረት ለውጥን በተመለከተ ባይደን ፈርመውበት በሕግ የጸደቀውን የግብር እፎይታ ለመቀልበስ ማቀዳቸው ተዘግቧል። ትራምፕ በተደጋጋሚ የአየር ንብረት ለውጥን ውሸት ነው ሲሉ አጣጥለዋል። ይሁን እንጂ የብራዚሉ ፕሬዚዳንት ዋና አማካሪ ሴሶም አሞሪም የትራምፕ አስተዳደር ላይ አስቀድመው አቋም እንደማይዙ ተናግረዋል። እነዚህ ድርጊቶች እንዴት እየተቀየሩ እንደሚመጡ በኋላ ላይ እንነጋገራለን። ለጊዜው ባይደን ለብራዚል እንዲሁም ለፕሬዚደንት ሉዊስ ኢናሲዮ ሉላ ደ ሰልቫ ጥሩ አጋር ናቸው። ዛሬ ሰኞ በሪዮ በተጀመረው የቡድን ሀያ ጉባኤ ላይ ባይደን በሰራተኞች መብት በካ ኃይል ላይ ያልተመረኮዘ ንጹህ የምጣኔ ሀብት እድገት ላይ ና በረሃብና ድህነት ላይ ዓለም አቀፍ ትብብር እንዲኖር የሚያተኩር ንግግር ያደርጋሉ። እነዚህ ተነሳሽነቶችም በቀደመው የስልጣን ዘመናቸው የውጭ ድጋፎችና እርዳታዎችን በሰረዙት በመጪው ፕሬዚዳንት ትራምፕ አስተዳደር ከዩናይትድ ስቴትስ ድጋፍ የማይደረግላቸው ሊሆኑ እንደሚችሉ ብዙ ዲፕሎማቶች ስጋት አላቸው። በፓትሲ ዊዳስኳራ ከሪዮ ዲጀነሮ ለተሰናዳው ዘገባ ኤደን ገረመው ከዋሽንግተን ዲሲ